ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ የሚሆኑ ተጠያቂዎችና ተባባሪዎች ላይ አዲስ ማዕቀብ ለመጣል የሚያስችል በሚል የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ባለፈው አርብ ያወጡትን የፕሬዚዳንታዊ ትእዛዝ የኤርትራ መንግስት ኮንኖታል። በሌላ በኩል ህወሓት ትናንት ባወጣው መግለጫ ትእዛዙን እንደሚደግፍ ገልጦ እንዲያውም እጅግ የዘገየ ቢሆንም ለአካባቢው ቀውስ ግን መፍትሄ የሚያስገኝ ይሆናል ብሎታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው በእለቱ ባወጡትና ለፕሬዚዳንት ባይደን ይድረስ ባሉት ግልጽ ደብዳቤ የዩናይትድ ስቴትስ ተከታይ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልዕክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ማለታቸው ተዘግበዋል። የሁሉንም ወገኖች ምላሾች አጣምሮ ሀብታሙ ስዩም ተከታዩን አጠናቅረዋል። ሰሜን ኢትዮጵያ ውስጥ እየተካሄደ ያለው ግጭት ግዙፍ ሰብአዊ እንግልት ያስከተለና እንደ ሀገርም የኢትዮጵያን አንድነት አደጋ ላይ ጣለ አሳዛኝ ሁኔታ እንደሆነ በመግለጽ የተነሳው የፕሬዚደንት ጆ ባይደንን ትዕዛዝ የያዘው መግለጫ አንድ ሚሊዮን የሚሆኑ ሰዎች ቸነፈር በሚመስል ሁኔታ ውስጥ መሆናቸውን እና ሌላ አንድ ሚሊዮን ሰው በግጭቱ ቀጥተኛ ተጽዕኖ ምክንያት እጅግ ለበረታ የምግብ እጥረት መጋለጡን አትተዋል። የሰብአዊ እርዳታ ሰራተኞች እንዳይንቀሳቀሱ መታገዳቸውን መንገላታታቸውንና መገደላቸውን ፕሬዚደንት ባይደን ጠቁመው በሰዎች ላይ በሚፈጸሙ የወል ግድያዎች፣ መድፈር፣ የጾታ ጥቃቶችና ሲቪል ማህበረሰቦችን የማሸበር አድራጎቶች በእጅጉ ያዘኑ መሆናቸውን አመላክተዋል። ዩናይትድ ስቴትስ ለዚህ ግጭት ሰላማዊ መፍትሄ ለማስገኘት በመግፋቷ ቁርጠኛ መሆኗንና ኦሊሴንጎ ኦባሳንጆ የሚመራውን የአፍሪካ ሕብረት ጥረትን ጨምሮ ለማደራደር የሚደረጉ ጥረቶችን ሁሉ ሙሉ በሙሉ እንደምትደግፍ ፕሬዚደንቱ ገልጸዋል። አስተዳደራቸው በድርድር ለሚደረስበት ተኩስ የማቆም ስምምነት በምንም ተጠያቂ ባልሆኑ ሲቪሎች ላይ የሚደርሰው እንግልት እንዲያበቃና ሰብአዊ እርዳታ ለሚያስፈልጋቸው ሁሉ እንዲዳረስ ለማስቻል መጠየቁን እንደሚቀጥል ባይደን አመላክተዋል። ግጭቱ እንዲራዘም ሰበብ በሚሆኑና በተባባሪዎቻቸው ላይ አዳዲስ ማዕቀቦችን ለመጣል የሚያስችል ስልጣን ለገንዘብ ሚኒስትራቸው መስጠታቸውንም አስታውቀዋል። ይህንን ሰፊ ዝርዝር የያዘውን የፕሬዚደንቱን ትዕዛዝ የኢትዮጵያ መንግስት እንደማይቀበለው ጠቅላይ ሚኒስትር አብይ አህመድ ባወጡት ግልጽ ደብዳቤ ማሳወቃቸው ባለፈው አርብ ተዘግበዋል። ራሱን የትግራይ መንግስት ብለው የሚጠራውና የፌዴራሉ መንግስት ሽብርተኛ ቡድን የሚለው ህወሓት ትናንት ባወጣው መግለጫ የፕሬዚደንት ባይደንን ትዕዛዝ እንደሚደግፍ አስታውቋል። ትግራይ ውስጥ በሚንቀሳቀሱ የኢትዮጵያ የኤርትራና የአማራ ኃይሎች ይፈጸማሉ የሚላቸውን የዓለም አቀፍ ሰብአዊ ህግጋት ረገጣዎችና የሰብአዊ መብት ጥሰቶች መፍትሄ ለማስገኘት የዩናይትድ ስቴትስ መንግሥት እየወሰዳቸው ናቸው ላላቸው ዘርፈ ብዙ እርምጃዎች ህወሓት ምስጋና አቅርበዋል። የኤርትራና የአማራ ኃይሎች ከትግራይ እንዲወጡና ትግራይ ውስጥ እየተካሄደ ላለው ጦርነት ሰላማዊ መፍትሄ እንዲገኝ የሚያስችል የድርድር ተኩስ አቁም እንዲደረግ ዩናይትድ ስቴትስ ላደረገችው ተደጋጋሚ ጥሪ አድናቆታችንን እንገልጻለን ብለዋል። በመግለጫው የዩናይትድ ስቴትስ መንግስት፣ ከሌሎች ዓለም አቀፍ አጋሮች ጋር በመሆን የተኩስ አቁም ስምምነቶችና ድርድሮችን እንዲያመቻችም ጠይቀዋል። ፕሬዚደንታዊው የማስፈጸሚያ ትዕዛዝ እጅግ የዘገየ ቢሆንም በአካባቢው ያለው ቀውስ መፍትሄ እንዲያገኝ እጅግ ብዙ ያበረክታል ብለዋል። የህዋት ምላሽ በክልል ውስጥ በኢትዮጵያ ፌዴራል መንግስት፣ በአማራ ክልል ኃይሎች እና በኤርትራ መንግስት ኃይሎች እየደረሱ ናቸው የሚላቸውን በደሎችና መዘዞቻቸውን የተነተነው የህዋት መግለጫ ወታደራዊ መፍትሄ የመጀመሪያው ተመራጭ የሆነው መንገድ ባለመሆኑ ከፕሬዚደንቱ ጋር እንደሚስማማ አመላክተዋል። የከፋ ያለው የኢትዮጵያ መንግስት ከበባ፣ የትግራይ ህዝብ እንደ ባንክ፣ ኤሌክትሪክ፣ ቴሌኮሙኒኬሽንና ንግድ የአየርና የየብስ ማመላለሻና ማጓጓዣ፣ ሰባዊ እርዳታን የመሳሰሉ መሠረታዊ አገልግሎቶች እንዳያገኝ ማድረጉን ይሄው የህዋት መግለጫ ጠቁሞ ህዋት ከትግራይ ውጭ ያለው ወታደራዊ ዘመቻው የወረራ አድራጎት ሳይሆን ያንን ከበባ ለመስበር የወሰደው የመጨረሻ እርምጃ እንደሆነም ጠቁሟል። በትክክለኛው አቅጣጫ የተወሰደ እርምጃ ነው ያለው ያለፈው አርብ የፕሬዚደንት ባይደን ትዕዛዝ አስኳል ሐሳቦችን ለመደገፍ ዝግጁ መሆኑን የገለጸው ሕወሓት የትግራይ መንግስት እጅግ አጣዳፊ ቅድሚያ ጉዳይ ሁሉም ነገር ከመጀመሩ በፊት ወደ ነበረበት ሁኔታ መመለሱ ነው ብሏል። ሁሉም ወራር ያላቸው ኃይሎች በህገ መንግስቱ ከተደነገጉ የትግራይ አካባቢዎች መውጣት አለባቸውም ብለዋል። ይህም የአማራ ኃይሎች ከጦርነቱ በፊት ወደ ነበረ ይዞታቸው እንዲመለሱና የኤርትራ ኃይሎች ከኢትዮጵያ መውጣትን እንደሚያካትት አትቷል። በድርድር የተኩስ አቁም ለማድረግ እየተደረገ ያለውን ዓለም አቀፍ ጥረት እንደሚያደንቅ የገለጸው የህዋት ምላሽ ትግራይ ላይ ተካሂደዋል ባለው ጦርነት ውስጥ በተፈጸሙ የጭካኔ አድራጎቶች ላይ ነፃ ምርመራ እንዲደረግና አድራጊዎቹ ለወንጀላቸው በተጠያቂነት እንዲያዙም ጠይቋል። ይህ በእንዲህ እንዳለ የፕሬዚደንት ባይደንን ትዕዛዝ እንደሚቃወም የኤርትራ መንግስት ዛሬ በወጣው መግለጫ አስታውቋል። ዝርዝሩን ከአስመራ ብርሃነ በረሃ ያቀርበዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በሰሜን ኢትዮጵያ ባለው ግጭት የሰብአዊ ጉዳዮችና የሰብአዊ መብት ጥሰቶች ላይ እጅ አለባቸው ባላቸው የተወሰኑ ሰዎች ላይ ማዕቀብ እንዲደረግ አርብ መስከረም ሰባት ፕሬዝደንታዊ ትዕዛዝ መስጠታቸው ይታወቃል። በትዕዛዙ መሰረትም የኢትዮጵያና የኤርትራ መንግስታት፣ ህወሀትና የአማራ ክልላዊ መንግስትን ተጠያቂ እንዲያደርግ ለአሜሪካ የገንዘብ ሚኒስቴር ስልጣን የሰጠ ነው። ይህን ተከትሎ የኤርትራ መንግስት ቅዳሜ መስከረም ስምንት ምሽት ባወጣው መግለጫ ውሳኔውን በሕግ ተቀባይነት የሌለው ሲል አጥብቆ ተቃውሞታል። የኤርትራ መንግስት በመግለጫው የህወሀት መሪዎች በሰሜን እዝ ላይ ወረራ እንደጀመሩ በግልጽ በአደባባይ መናገራቸውን በማስታወስ ወረራው አስቀድሞ በድርጅቱ የማዕከላዊ ሽማግሌ ስብሰባ ላይ በውይይት የጸደቀ እቅድ እንደነበረም በጦርነት ወቅት የተገኘው የህወሀት ሚስጢራዊ ሰነድ አጋልጧል ብለዋል። መግለጫው አያይዞም ባለፉት ወራት ይሄን አቻ የሌለው ሲል የገለጸውን ወንጀል ለመሸፋፈንና ህወሀትን ከተጠያቂነት ለማዳን ከዛም ባለፈ ኃጢአቱን ወደ ሌላ ወገን ለማሳበቅ በሰብአዊ መብትና የሰብአዊ እርዳታ ስም ሲካሄድ የቆየው ጆሮ የሚያደነቁር ያለው የተደራጀ የፕሮፓጋንዳ ዘመቻ እጅግ አስደማሚ ነው ብለዋል። ህወሀት እንደ ኤውሮጳውያኑ አቆጣጠር በሺ ዘጠኝ መቶ ዘጠና ስምንት ኤርትራ ላይ ጦርነት በማወጅ በሰላማዊ ሰዎች ላይ ሰፊ የጦርነት ወንጀል በመፈጸም ራሳቸው አሜሪካና የአውሮፓ ህብረት ምስክር ወይ ዋስ ሆነው የፈረሙበትን የመጨረሻና አሳሪ ብይን ባለመቀበል ለሀያ አመታት በቀጠናው የፈጠረው ውጥረት ሶማሊያ ላይ የፈጸመው ወረራና ውድመት እንዲሁም በኢትዮጵያ ህዝብ ላይ የፈጸመው ግፍ፣ በደልና ከፍተኛ የሰብአዊ መብት ግሰት በዋናነት በአሜሪካና የአውሮፓ ህብረት ሀገራት ተባርኮ ሲፈጽመው የነበረው ወንጀል እንደሆነ የኤርትራ መንግስት በመግለጫው እንደ ማስረጃነት አቅርቧል። አሁን በኢትዮጵያ የተከሰተውና የአፍሪካ ቀንድን በአሉታ እየጎዳ ያለው የጸጥታ ችግርና የሰብአዊ ቀውስ ህወሓት ባለፉት 27 አመታት የስልጣን ዘመኑ በምዕራባውያን ሀገራት ትልቅ ባጀትና አይዞህባይነት እየታገዘ ሲፈጽመው የነበረው ወንጀል ውጤትና ቀጣይ ተግባር ነውም ብሏል መግለጫው። በአሁኑ ወቅት ህወሀት በተጨነቀ መንፈስ ውስጥ ሆኖ ወዲያና ወዲህ እያለ ባለበት የቀቢፀ ተስፋ ሰዓት የኢትዮጵያ ህዝብ ራሱን መከላከልና ደህንነቱን ማስጠበቅ ባህርያዊና ህጋዊ መብቱ እንደሆነም መግለጫው ጠቁመዋል። ህወሀት ራሱን ከተጠያቂነት ለማሸሽ የትግራይ ህዝብን እንደ መያዣነት ይዞ ለከፍተኛ ችግር ለመዳረግ እየፈጸመና እየቀጠለበት ያለው አውዳሚ ተግባር የዓለም ማህበረሰብ ሊኮንነው ይገባል ያለው የኤርትራ መንግስት መግለጫ በሚሊዮን የሚቆጠሩ ህጻናትና ሴቶችን በጨለማ የከተተ ኢ ሰብአዊ ሲል የገለጸውን ተግባር ከመኮንን ይልቅ የተወሰኑ ወንጀለኞችን ለማዳን የተለያዩ ጫናዎችን በሌሎች ላይ በመፍጠር ታሪክ ይቅር የማይለው ኢፍትሐው ተግባር ነው ሲል በምዕራባውያን ሀገራት እየተደረገ ያለውን ተግባርም ኮንኖታል። በእንዲህ ሁኔታ በአሜሪካና የአውሮፓ ሀገራት የሚተላለፉ ውሳኔዎችና የሚወሰዱ እርምጃዎችን ዋነኛ የሀገራዊ ህጎችን እንዲሁም የሀገራትንና ህዝቦችን ነጻነትና ሉዓላዊነትን የሚግሱ በማጠልሸትና በማሰይጠን ዲፕሎማሲያዊ ማስፈራራት የሚያምኑና የሚሞረከዙ በመሆናቸው በርትዕና በሕግ ተቀባይነት የላቸውም፣ ሲል የኤርትራ መንግሥት የጆ ባይደን ውሳኔ በመግለጫው አጥብቆ ተቃውሞታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አመሰግናለሁ፣ ብርሃን ለዘገባው። በሌላ በኩል ባለፈው አረብ ለወጣው የፕሬዚደንት ባይደን ማስፈጸሚያ ትዕዛዝ በእለቱ ይድረስ ለፕሬዚደንት ጆሴፍ ባይደን የሚል ግልጽ ደብዳቤ ያወጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋል ባሉት የተዛባ አመለካከት ቅሬታ አዘል መልዕክት አስተላልፈዋል። ሕዋት በሀገሪቱና በህዝቦቿ ላይ አድርሷል ያሏቸውን በደሎች ባተቱበት በዚሁ ባለሶስት ገጽ ምላሽ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣን አላግባብ መያዝን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል።